ወደ ዛሬው አብይ ርዕሳችን እንዘልቃለን። ከፍተኛ ቁጥር ያላቸው የሶማሊያ ስደተኞች አሁንም ወደ ዶሎ ኦዶ እየገቡ ነው። ሆኖም አዲስ የሚገቡት ከስድስት ሳምንታት በፊት ከነበረው በምግብ እጦት የመመናመን ሁኔታ የተሻለ ገጽታ ይታይባቸዋል ተብሏል። የቪኦኤ ዘጋቢ ፒተር ሃይንላይን በዶሎ ኦዶ መጠለያ ሰፈር ይገኛል። ትዝታ አነጋግረዋለች። ትላንት ከቀትር በፊት ዶሎ ኦዶ የገባው ፒተር ሃይንላይን የአውሮፕላን በረራው ሜዳና ሸንተረሩን ለመቃኘትና የድርቁን ሁኔታ ከወራት በፊት ካየው ጋር ለማነጻጸር አስችሎታል። እናም በዶሎ ኦዶ አካባቢው አከታታይ ዝናብ ሲጥል ስለነበር በአሁኑ ሰዓት ነዋሪዎቹን ከተረጂነት ባያላቅቅም ሁኔታው ተስፋ ሰጪ ሆኗል። ምናልባትም ከሶስትና አራት ወራት በኋላ ህዝቡ ምርት መሰ መሰብሰብ እስከሚችል እርዳታው መቀጠል እንደሚኖርበት ግን ሁኔታዎች ይጠቁማሉ ብሏል። የሆነ ሆኖ ከሶማሊያ ወደ ዶሎ ኦዶ የሚገቡ ስደተኞች ቁጥር ግን አሁንም ከፍተኛ ነው ብሏል። በትላንትናው ዕለት ብቻ አምስት መቶ ስደተኞች ከሶማሊያ ዶሎ ኦዶ ገብተዋል። የረሃብ ቸነፈር ካጠቃው ሶማሊያ ወዲህ ወደ ዶሎ ኦዶ ሲገቡ የሚቀበሏቸው መንግስታዊ ያልሆኑ ድርጅቶች አዲስ የሚገቡ ስደተኞች እንደ ቀድሞዎቹ እጅግ የተጎዱ እንዳልሆኑ ነግረውኛል። በዶሎ ኦዶ ካምፕ ከስድስት ሳምንታት በፊት የነበረው ዝግጅት የጎደለው የሚመስል ሁኔታም ተለውጦ ስደተኞቹ የተሻለ አቀባበል እየተደረገላቸው መሆኑን ፒተር ጠቁሟል። አዲስ የሚገቡት ስደተኞች ምግብ በማግኘት የተሻለ ገጽታ የሚታይባቸው ከሆነ አሁን ለመሸሽ የሚገደዱት በጦርነት ምክንያት ይሆን ወይ? ስደተኞቹ ገብተው ሲመዘገቡ እኛ የጠየቅናቸውም ይህንኑ ነው ይላል ፒተር። የሰጡት መልስ ብዙዎቹ ማን ከማን ጋር እንደሚዋጋ ባያውቁም በጣም ብዙ ውጊያ እንደሚካሄድና ከዚያ የሚሸሹ መሆኑን ነው የሰጡን መልስ። ስለዚህ እቃቸውን ጠቅልለው ለመንጎድ የተገደዱት ሰላም በማጣት ነው። የዘጠኝ ወር ነፍሰ ጡር ሆና ከአደገኛ አድካሚና ረጅም ጉዞ በኋላ ዶሎ ኦዶ በገባች ሶስት ቀናት ውስጥ የተገላገለችና ልጇን በስደተኝነት ስታስመዘግብ የነበረች ሴት ማነጋገሩንም ፒተር ገልጾልናል። ለምንድን ነው ለመውለድ የደረሰች የዘጠኝ ወር ነፍሰ ጡር ሆና ቤቷን ጥላ ወደ ኢትዮጵያ ለመሰደድ የወሰነችው? እየተባባሰ የሄደው ውጊያ ነው ያሸሻት። ሰላም ማጣት ነው ከባዱን ጉዞ እንድትጀምር ያስገደዳት። የኬንያ ኃይሎች፣ የሶማሊያ መንግሥት ወታደሮች በአካባቢው ከአልሻባብ ነውጠኞች ጋር ውጊያ እንደሚያካሂዱ ይታወቃል። ከዚህ ውጊያ ለመሸሽ መሆን አለበት። ከጥቂት ሳምንታት ወዲህ በቀን እስከ ሰባ አምስት ወርዶ የነበረው የስደተኞች ቁጥር አሁን እስከ አምስት መቶ የደረሰው። በዚህም ምክንያት እስከ አስር ሺህ ስደተኞችን ማስፈር የሚችል አምስተኛ ካምፕ በቅርቡ በዶሎ ኦዶ እንደሚከፈትና የካምፑ የሰብአዊ አገልግሎት ሰራተኞች ቁጥሩ የባሰ ይጨምራል የሚል ስጋት እንዳላቸው ገልጿል። ፒተር ከዚያ በተረፈ ግን የእርዳታ አሰጣጡ ካሁን ቀደም ካየው የተሻለ መሆኑን ጠቁሞልናል። ከስድስት ሳምንታት በፊት ከነበረው ሁኔታዎች ተሻሽለዋል። መንግስታዊ ያልሆኑ ድርጅቶች በተሻለ ፍጥነት ስደተኞችን ሲረዱ ይታያል። ለምሳሌ ከአሁን በፊት ያነጋገርኩት ኢንተርናሽናል ሪሊፍ ን ዲቨሎፕመንት ማለትም ዓለም አቀፍ ልማትና ተራድኦ የሚባል መሰረቱ ዋሽንግተን ዲሲ የሆነ ድርጅት በፊት በጣም ከባድ የነበረውን የውሃ አቅርቦት ችግር ቀርፏል። ስደተኞቹ የተሻለ ሕይወት ይኖራቸዋል። በጣም አዎንታዊ የሆነ እርምጃ ያለው። አብዛኞቹ ስደተኞች በተለይም ህጻናት ከተመጣጠነ ምግብ እጦት የጠወለጉና ታማሚዎች ስለሆኑ በካምፕ ውስጥ የሕክምና እርዳታ እንደሚደረግላቸው እንደ ሜዲሰን ሳን ፍሮንቲር ማለትም ድንበር የለሽ ሐኪሞችና ሴቭ ዘ ችልድረን የተባለው ዓለም አቀፍ የተራድኦ ድርጅት ይህን አገልግሎት እየሰጡ መሆኑን ፒተር አስታውቆናል። በመጨረሻም የዶሎ ኦዶ ካምፕ የሚገኘው በኢትዮጵያ ሶማሌ ክልል በመሆኑ የዚያ ክልል ዜጎችም የድርቅ ተጠቂዎች እንደመሆናቸው በካምፑ እርዳታ የማግኘት እድል ሊኖራቸው እንደሆነ ፒተርን ጠይቀናል። ጠብቄ ነበር በኢትዮጵያ ድንበር ውስጥ ያሉ በተለይም የሽምቅ ውጊያ ከሚካሄድበት አካባቢ የመጡ በካምፑ መጠለያ እንዲያገኙ የኢትዮጵያ ስደተኞች ድርጅት አይፈቅድም ብሏል በቅርቡ ቁጥራቸው ከፍተኛ የሆነ የኢትዮጵያ ሶማሌዎች ስደተኞች ነን በማለት ወደ ካምፑ መጥተው እንደነበርና የኢትዮጵያ የስደተኞች መርጃ ድርጅት ማንነታቸውን መርምሮ የኢትዮጵያ ዜጎች መሆናቸውን እንደተረዳና ስለዚህም በካምፑ መጠለል እንደማይችሉ እንደተነገራቸው ነግሮኛል። ለማንኛውም እነዚህ ዜጎች እንደተቀሩት ኢትዮጵያ ውስጥ እንዳሉ ሁሉ ሌላ የእርዳታ መቀበያ መንገድ ተዘርግቶላቸዋል። ዘጋቢያችን ፒተር ሃይንላይንን እናመሰግናለን። ዛሬ ደግሞ በዶሎ ኦዶ ሃለወይኒ ካምፕ ሲዘዋወር ይውላል። እንዲሁ አነጋግረን በነገው ዝግጅት ለማቅረብ እንሞክራለን።